ማህደረ ዜና ሰውየው በቅርብ የሚያውቋቸው የተዋጣላቸው ነጋዴ አሻሻጭ አስተዋዋቂ ቁጡ መርህ የለሽ ሴረኛ ያልተገሩ ግን ግርማ ሞገስ ያላቸው ይሏቸዋል ስለ ውጭ መርሃቸው እኛም ቢያንስ እንዲህ ማለታቸውን አንዘነጋውም። ትልቅ ግንብ እገነባለሁ፣ ከእኔ የተሻለ መገንባት የሚችል ሰው አይኖርም፣ እመኑኝ። ሴትዮዋን ጠንካራ ሰራተኛም፣ በሌሎች የምትመራ ግን የማትበገር ዘመናዊ፣ ደግሞ በተቃራኒው ወግ አጥባቂ፣ ተወዳጅ ግን ለፕሬዚደንትነት የማይመቹ ይሏቸዋል። ግንብ አንገነባም። ከዚህ በተቃራኒው የሚፈልግ በሙሉ ስራ የሚያገኝበት ምጣኔ ሀብት እንገነባለን። ሰውየው ወይስ ሴትዮዋ? አሜሪካኖች ነገ ይበይናሉ። የነገው ምርጫ መነሻም የሁለቱ እጩዎች ማንነት፣ ማጣቀሻም የውጭ መርሃቸው መድረሻችን ነው። ላፍታም አብራችሁን ቆዩ ቀዳማዊት እመቤት፣ ሴናተር፣ ውጭ ጉዳይ ሚኒስትርም ነበሩ። ሂላሪ ዲያነ ሮድሃም ክሊንተን የ69 ዓመት ወይዘሮ ናቸው። የአንዲት ልጅ እናት። እንደ ውጭ ጉዳይ ሚኒስትር፣ ሴናተርና ቀዳማዊት እመቤት አሜሪካንን በውጭ የመወከልና የውጭ መርህዋን ቅርጽ የማስያዝ ክብር አጋጥሞኝ ነበር ባለቤታቸው ከፊትም ከኋላም ነበሩ አሎላቸውም የቀድሞው ፕሬዚደንት ቢል ክሊንተን ፕሬዚደንት ባራክ ኦባማም እንደ ፖለቲካ መርህ ተጋሪ እንደ ተቀናቃኝ እንደ አለቃም አስተማሪ መካሪ ደጋፊያቸውም ናቸው ግን የህይወት ታሪክ ጸሐፊያቸው ካሬን ብሉሜንታል እንደሚሉት የባለቤታቸውንም ሆነ የኦባማን አይነት ማራኪና ተወዳጅ ግርማ ሞገስ የላቸውም። የባለቤታቸውን የቢል ክሊንተንንም ሆነ የባራክ ኦባማን አይነት አጓጊ ግርማ ሞገሳዊ አቀራረብ የላቸውም። ከጎረቤትህ እንዲሆኑ የምትፈልጋቸው አይነት ሴት ናቸው። እኛ አሜሪካውያን ግን እንዲህ አይነቱ ሰው ይሰለቸናል እና አሰልቺ አይነት ሴትዮ ናቸው። የቴሌቪዥን ትርኢት አስተዋዋቂም፣ የኩባንያዎች ባለቤት የናጠጡ ቱጃር ቢሊየነር ናቸው። ዶናልድ ጆን ትራምፕ ሰባ ዓመታቸው፣ የአምስት ልጆች አባትም ናቸው። ስለሳቸውና ስለ ቤተሰባቸው ሁለት መጽሐፍት ያሳተሙት ጓንዴ ብሌር አሻሻጭ ይሏቸዋል። አሻሻጭ ወይንም ማስተዋወቂ ናቸው። ራሳቸውን በደንብ ያስተዋውቃሉ። በራሳቸው በጣም ያምናሉ። እንዲያው አልፎ አልፎ የሆነ ሰው የሰሩት ስራ የተሳካ አይደለም ቢላቸው የተጠቁ ይመስላቸዋል። በአስተያየቱ መረበሻቸው በግልጽ ይታይባቸዋል እና ሐሳቡን ያጣጥሉታል። ከኔ በላይ የሚል መጥፎ በሽታ አለባቸው። ሌሎችን ለማጣጣል ለማበሻቀጥ አልፎ ተርፎም ለመዘርጠጥም ግን የሚያክላቸው የለም። አያመነቱም። ያለፈው ሰባት ወር ዋና ኢላማቸው ያው ሴትዮዋ ናቸው። ኢን ሊቢያ አወር ኮንሰሌት ዘ ሲምቦል ኦፍ አሜሪካን ፕሬስቲጅ አራውንድ ዘ ግሎብ ሊቢያ ውስጥ አሜሪካ በመላው ዓለም ያላት ክብር ምልክት የሆነው ቆንስል ጋይቷል። አሜሪካ ከበፊቱ ይበልጥ ለጥቃት ተጋልጣለች። ዓለም ከድሮው ይበልጥ ያልተረጋጋች ሆናለች። ኦባማም ክሊንተንን የአሜሪካ የውጭ መርህ ኃላፊ በማድረጋቸው ምክንያት ህዳር ላይ እናሸንፋት የኦባማን ይሁን የቀዳሚዎቹን የዲሞክራቲክ ፓርቲ መስተዳድሮችን ወይም ባለሥልጣናትን አጥብቀው ይተቻሉ፣ በተደጋጋሚ ይወቅሳሉም። ስለ ራሳቸው መርህ፣ በተለይ ስለ ውጭ ጉዳይ መርሃቸው በግልጽ ያሳወቁት ነገር ግን ውስን ነው። ሙስሊሞች፣ ነጋዴ የሆኑ ስደተኞች፣ ምሁር ሆኑ አዋቂዎች ዩናይትድ ስቴትስ እንዳይገቡ ማገድ ስደተኛም ከሩቅ ይምጣ ከቅርብ ሙስሊም ይሁን ክርስቲያን አሜሪካንን እንዳይረግጥ ግንብ ማሳጠር፣ አይሲስን መውጋት፣ ጦራቸውን ማጠናከር። ደቡባዊ ድንበራችን ላይ ትልቅ በጣም ትልቅ ግንብ አስገነባለሁ፣ ወጪውን ደግሞ ሜክሲኮን አስከፍላታለሁ። ቃሌን እንዳትረሱም። አይሲስ ላይ ከዶናልድ ትራምፕ የተሻለ ጠንካራ እርምጃ የሚወስድ የለ። ጦራችን ውስጥ ጀኔራል ፓተንን ወይም ምገርታን የመሰሉ ጦራችን በትክክል እንዲሠራ የሚያደርጉ መኮንኖችን እፈልጋለሁ። ማንም ኃይል ሊነቀንቀን አይችልም። ሰውየው እኮ ዕድሜያቸው እንጂ አእምሯቸው ብዙ አላደገም ይላሉ ቲሞቲ ኦልብራይን። ትራምፕ ኔሽን የሚል መጽሐፍ አሳትመዋል። የዶናልድ ትራምፕን የህይወት ታሪክ የሚተረክ ነው። በመሰረቱ በጣም ያረጀ ግን የሰባት ዓመት ልጅ ነው። አንድ ለአንድ መነጋገር ይችሉ ይሆናል ግን በጣም ስርዓት የሌላቸው ሰው ናቸው። በአስተሳሰብ፣ በስሜት፣ በገንዘብ አያያዝ ይሁን በአደባባይ ቅጥ የለሽ ናቸው። ሲበዛ ከኔ ሌላ ባይናቸው፣ ባይ ናቸው በየትኛው መስክ ቢሆን ለሳቸው ራሳቸው ብቻ ነው። እስከ ዛሬ የተሰባሰበው የህዝብ አስተያየት እንደሚያመለክተው ትራምፕ የክሊንተንን ያክል ድጋፍ የላቸውም፣ ግን በብዙ ሚሊዮን የሚቆጠር የአሜሪካ ዜጋም ይደግፋቸዋል ይወዳቸዋልም። የረጅም ጊዜ የፖለቲካ ልምድ ያላቸውን ብልጥና ብልህ የሚባሉ የሪፐብሊካን ፓርቲ ፖለቲከኞችን ተራ በተራ እየጣሉ ለነገው ምርጫ የደረሱትም በአድናቂ ደጋፊዎቻቸው ብዛት ነው። ፕሬዚደንት ኦባማ በአንድ ወቅት ትራምፕ ይመረጣሉ ብለው ያስባሉ ወይ ተብለው ሲጠየቁ የምርጫ በፊት አስተያየት ትክክል ቢሆን ኖሮ እኔ አልመረጥም ነበር ብለው ነበር የመለሱት። አሜሪካ ሁሉም ነገር የሚሆንባት የማይሆንባትም ሀገር ናት። ትራምፕ ያሸንፉ ይሆናል። ካሸነፉ የውጭ መርሃቸው በተለይ በዲፕሎማሲው መስክ እንዲህ ይሆናል ላሉ አንዴ ኢራን የኒኩሌር ጦር መሳሪያ እንዳይኖራ ታስቆማታለሁ። ስለ ድርድር ምንም ነገር የማያውቁትን መጥፎና አስቂኝ ስምምነት የሚያደርጉትን ውጭ ጉዳይ ሚኒስትር ኬሪን አይነት ሰው የውጭ መርሃችን ኃላፊ አላደርግም። እነሱ የጦር መሳሪያ ሲሰሩ በ72 ዓመቱ የብስክሌት ውድድር ሲያደርግ ወድቆ እግሩን የሚሰበር ሰው በፍጹም ውጭ ጉዳይ ሚኒስትር አላደርግም። በጭራሽ ብስክሌት አልወዳደርም። ይህን ትራምፕ ኢራኖች የኒኩሌር ቦምብ እንዳይኖራቸው በውድም በግድም አግዳለሁ ባይ ናቸው ተቀናቃኛቸው ሂላሪ ክሊንተን ግን ትራምፕ ራሳቸው የአሜሪካን የኒኩሌር ቦምብ ቁልፍ መያዝ አይችሉም ባይ ናቸው ለኃላፊነት ብቁ አይደሉምና አሜሪካኖች ህዳር ላይ የሚመርጡት ፕሬዝደንት ብቻ አይደለም። ከጦርነትና ሰላም፣ ከህይወትና ሞት አንዱን የሚወስን የጦር ኃይሎች ጠቅላይ አዛዥም ጭምር ነው የምንመርጠው። በሀገራችንና በመላው ዓለም እንደሚገኙት እንደ አብዛኛዎቹ ሰዎች ሁሉ ሪፐብሊካኖች ለፕሬዝዳንትነት ያጯቸው ሰው ኃላፊነቱን መወጣት አይችሉም ብዬ አምናለሁ። ክሊንተን ሴናተር በነበሩበት ወቅት ፕሬዚደንት ቡሽ ኢራቅን የሚወር ጦር ማዝመታቸውን ደግፈው ድምፅ ሰጥተዋል። ዩናይትድ ስቴትስን ከሜክሲኮ ጋር የሚያገናኘው ድንበር በግንብ መታጠሩን ይቃወማሉ፣ ግን ድንበሩ በሽቦ አጥር መታጠሩን ደግፈውታል፣ ታጥሯለም። የውጭ መርሃቸውን ያዩ እንደሚሉት ከዶናልድ ትራምፕ ይበልጥ በግልጽ ተዘርዝሯል። ግን እንደ ውጭ ጉዳይ ሚኒስትር ካስፈጸሙት ብዙም የተለየም አዲስ ነገር አይታይበትም አስ እንደ እጩ ፕሬዚዳንት ከሀገራችን ብሔራዊ ደህንነት የበለጠ ትኩረት የምሰጠው ነገር የለም። አይሲስን እንዴት እንደምናሸንፈው ግልጽ ስትራቴጂ ነድፍ ያለው፣ ከወዳጆቻችን ጋር ያለንን ትብብር የሚያጠናክር፣ ኢራን የኒውክሌር ጦር መሳሪያ እንዳታገኝ የሚያግድ ስልት ቀይሻለው። በዚህ የምርጫ ዘመቻም የአሜሪካ ደህንነት ዋነኛው ጉዳይ ነው። ሲትዩዋም የሚያውቋቸው እንደሚሉት ለዘብተኛ ናቸው፣ ተግባቢ፣ ከሁሉም በላይ የዲሞክራቲኩ ፓርቲ እጩ ፕሬዚደንት ዲሞክራት ናቸው። የህይወት ታሪክ ጸሐፊያቸው ጄምስ ዴ ቦይስ ግን ሲትዩዋም ብዙዎች ከሚያውቋቸው በተቃራኒው ወጋ ጥባቂ ናቸው ባይ ናቸው። ዘ ኔሽን የተሰኘው መጽሔት ቋሚ ጸሐፊ ሪቻርድ ክሬተርንም የቦይስን አስተያየት ይጋራሉ። ግን ክሊንተን ጠንካራ ሰራተኛም ናቸው ባይ ናቸው። አሜሪካኖች ታታሪ ሰው ይወዳሉ። ግን አሜሪካኖች ጠንካራ ሰራተኞችንና አይበገሪዎችን ይወዳሉ፣ እናም እሳቸውንም ሊያደንቋቸው ይችላሉ። ፕሬዝዳንታቸው እንድትሆን ግን ይፈልጋሉ ማለት አይደለም። የቢል ክሊንተንና የትልቁ ጆርጅ ቡሽን የጆርጅ ቡሽ ትንሹንና የአልጎርን የኦባማንና የመኬይንን የምርጫ ዘመቻ ፉክክር ክርክር ያየ የክሊንተን ትራምፕን ፉክክርን ከአሜሪካውያን እጩ ፕሬዚዳንቶች ፉክክር መቁጠሩ አጠራጣሪ ነው፣ ግን እውነት ነው። የዓለም ትልቅ ሀብታም ሀያሊቱ ሀገር እጮቿን አወዳድራለች። ነገም ዜጎቿን ታስመርጣለች። በእርግጥ ብዙዎችን ማራኪ ተፈላጊው ሰው ለነገው ምርጫ የለም። ግን አሜሪካውያን ሶስት ምርጫ አላቸው። ምርጫ አንድ ሰውየው፣ ምርጫ ሁለት ሴትየዋ፣ ምርጫ ሶስት ማንንም አለመምረጥ። ነጋሽ መሐመድ ነኝ። ቸር ያሰማን።